የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ጥር 24 2015 ዓ ም ዝግጅታችን ጀመረ። ለረሃብ ለተጋለጠችው ሶማሊያ ለጋሾች ትኩረት እንዲሰጡና ሰዎችን ከሞት እንዲታደጉ ዩናይትድ ስቴትስ ጠየቀች። ከአማራና ከቤንሻንጉል ከኦሮሚያና ከቤንሻንጉል ክልል የተፈናቀሉ ሰዎች መቸገራቸውን ገለጹ። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ ተካተዋል። ሰላም፣ ጤና ይስጥልኝ እንደምናመሻቸው የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንበር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ከአዲስ አበባ 160 ኪሎ ሜትር ርቀት ላይ በኦሮሚያ ክልል ስር በምትገኘው ገብረ ጉራቻ ከተማ ታጣቂዎች ባደረሱት ጥቃት አንድ ቻይናዊ ተመትቶ መገደሉን በኢትዮጵያ የቻይና ኤምባሲ አስታወቀ። አዲስ አበባ የሚገኘው ኤምባሲው ዛሬ ባወጣው መግለጫ ትናንት ሰኞ ምሽት በዘጠኝ የቻይና ዜጎች ላይ ጥቃት መድረሱን ገልጾ እንዳለመታደል ሆኖ ከመካከላቸው አንዱ በጥይት ተመቶ ህይወቱ አልፏል ብለዋል ዜጎቹ ከፍተኛ አለመረጋጋት ያለባቸውን አካባቢዎች ለቀው እንዲወጡ አሳስበዋል በኦሮሚያና አዋሳኝ ክልሎች ታጣቂዎች የሚያደርሱት ጥቃት ጠለፋና ስርቆት መበራከቱን ኤምባሲው ጠቅሶ ዜጎች የደህንነት ግንዛቤያቸውን እንዲያሰፉና አሁን ድረስ በግጭት ውስጥ ከሚገኙ አካባቢዎች ለቀው እንዲወጡ አስታውቀዋል አሁን ከፍተኛ ስጋት ባለበት አካባቢ ውስጥ የምትገኙ ከሆነ አስተማማኝ ደህንነት ወዳለበት ቦታ አሁኑ ኑ ለቃችሁ እንድትወጡ ሲል ማሳሰቢያ ሰጥተዋል። የካቶሊኩ ርዕሰ ሊቃነ ጳጳስ አቡነ ፍራንሲስ አሁን ድረስ በቅኝ ግዛት አስተሳሰብ ውስጥ ሆና በብዝበዛ ዐይን ትታያለች ብለው በጠሯት አፍሪካ በድህነትና ግጭት ውስጥ ወደሚገኙት ሁለት ሀገሮች ኮንጎና ደቡብ ሱዳን የሰላም መልእክት ለማድረስ ለሚያደርጉት የስድስት ቀናት ጉብኝት ዛሬ ማክሰኞ ኮንጎ ገብተዋል። የረድኤት ቡድኖች የፍራንሲስ ጉብኝት ዓለም በተረሱት የሁለት አገር ግጭቶች ላይ ትኩረት እንዲሰጥና ለዩክሬን አዲስ ግጭት ቅድሚያ በመስጠት በእርዳታ ጥያቄዎች ብዛት የተሰላቸው ዓለም አቀፉ ማህበረሰብ በአንዳንድ አፍሪካ አገሮች እጅግ ከፍተኛ በሆኑ የሰብአዊ ቀውሶች ትኩረት እንዲሰጥ ሊያደርግ ይችላል የሚል ተስፋ ማሳደራቸው ተመልክተዋል። የፍራንሲስ ጉብኝት የካቶሊክ ቤተ ክርስቲያን አማኞችና ካህናት ቁጥር እየጨመረ ከሚገኝባቸው ጥቂት የዓለም ክፍሎች አንዷ በሆነችው አፍሪካ የወደፊቱን የካቶሊክ ቤተ ክርስቲያን ዕጣ አስመልክቶ ፊት ለፊት እንዲነጋገሩ ያደርጋቸዋል ተብሎ እንደሚጠበቅ ተገልጸዋል። የ86 ዓመቱ ፍራንሲስ በአስር ዓመት የጵጵስና ዘመናቸው ወደ አፍሪካ ሲጓዙ ይህ አምስተኛ ጊዜያቸው መሆኑ ተነግረዋል። ቤተ ክርስቲያኒቱ ሁሉንም የምትቀበል፣ ድሆችም የተለየ ክብርና ሰላማቸውን የሚያገኙባት፣ ለቆሰሉ ነፍሳት እንደ መስክ ሆስፒታል ሆና እንድታገለግል አድርጎ መልሶ በመቅረጽ ላይ አሻራቸውን ለማሳረፍ እንደሚጥሩም ተዘግበዋል። የአቡነ ፍራንሲስ ጉብኝት መጀመሪያ የታቀደው ባለፈው ሐምሌ ቢሆንም በጉልበታቸው ሕመም ምክንያት ለአሁኑ የተላለፈው መሆኑ ተዘግበዋል። የላይቤሪያው ፕሬዝደንትና የቀድሞ የዓለም አቀፍ እግር ኳስ ተጫዋች ጆርጅ ዊሃ በሚቀጥለው ጥቅምት በሚደረገው የአገሪቱ ፕሬዝደንታዊ ምርጫ ለሁለተኛ ጊዜ እንደሚወዳደር አስታወቁ። የዊሃ ተቃዋሚዎች ፕሬዝደንቱ ሕዝብ እየጎዳና እየጨመረ ስላለው የዋጋ ንረትና የምግብ እጥረት ምንም እያደረጉ አይደሉም ሲሉ እንደሚተቹ የአጃንስ ፍራንስ ፕሬስ ዘገባ አመልክተዋል። ፓኪስታን ውስጥ በሰሜን የአገሪቱ ክፍል በሰዎች በተሞላ አንድ መስጊድ ውስጥ ትናንት በደረሰ የቦምብ ፍንዳታ የሞቱት ሰዎች ቁጥር ቢያንስ 100 መድረሱ ተነገረ። ሌሎች 150 የሚደርሱ ደግሞ መቁሰላቸው ተገልጸዋል። ሂበር ፓርቱንኋ ክፍለ ግዛት ዋና ከተማ በሆነችው ማዕከላዊ ፔሻወር በደረሰው ፍንዳታ ተጎጂ የሆኑ ሰዎችን ከሕንፃው ፍርስራሾች ውስጥ የማፈላለጉ ሥራ መቀጠሉም ተነግረዋል። እጅግ አደገኛ እንደነበር የተነገረለት ፍንዳታ የሕንፃውን ጣሪያ ማፈራረሱ ተመልክተዋል። ጥቃቱ ጉዳት ካደረሰባቸው መካከል አብዛኞቹ የክፍለ ግዛቲቱ ፖሊሶች መሆናቸው ሲገለጽ፣ አደጋው የደረሰበት መስጊድ በደህንነትና የመንግስት ባለስልጣናት የሚዘወተር መሆኑም ተነግረዋል። እስካሁን ለፍንዳታው ኃላፊነቱን የወሰደ ወገን አለመኖሩ የተገለጸ ሲሆን የፓኪስታኑ ታሊባን ለአሜሪካ ድምፅ የላከውን ጨምሮ ባወጣው መግለጫ በሰኞ ፍንዳታ እጁ እንደሌለበት አስታውቀዋል። ለሶስት ዓመታት እየወደቀ የመጣው የሊባኖስ ኢኮኖሚ አገሪቱን ወደ ጥሬ ገንዘብ ልውውጥ ብቻ እየመራት ሲሆን አንዳንድ የንግድ ድርጅቶች ክሬዲት ካርዶችን እንደማይቀበሉ እያስታወቁ መሆኑ ተሰማ። ይህ የካሽ ወይም የጥሬ ገንዘብ ብቻ ልውውጥ በአገሪቱ የወንጀል እንቅስቃሴዎችን እንዳያባብስና ለሽብርተኞች ድጋፍ ሊውል የሚችል ሕገወጥ የገንዘብ ልውውጦችን እንዳያስፋፋ ስጋት መፍጠሩን ሮይተርስ ዘግበዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ለዩክሬን የተዋጊ ጄቶችን የማስታጠቁ ጉዳይ የዩክሬን መከላከያ ሚኒስትር ኦሌክሲ ሪዜንኮቭ ከፈረንሳይ መሪዎች ጋር ዛሬ ፓሪስ ላይ በሚያደርጉት ስብሰባ እልባት ያገኛል ተብሎ እንደሚጠበቅ ተገልጿል። የዩክሬን ባለስልጣናት የሩሲያን ወረራ በተሻለ መንገድ ለመመከት የሚያስችላቸውን ተዋጊ ጄቶቻቸውን እንዲልኩላቸው ምዕራባውያን አጋሮቻቸውን የጠየቁ ቢሆንም ጥያቄዎቹ አሳሳቢ ሆነዋል። ፈረንሳይ ለዩክሬን ተዋጊ ጄቶችን ትሰጥ እንደሆነ ትናንት የተጠየቁት የፈረንሳይ ፕሬዝደንት ኢማኑኤል ማክሮን እንዳይሰጥ የተከለከለ ነገር የለም ብለዋል። ይሁን እንጂ እንደዚህ ያሉ ውሳኔዎች ሲወሰኑ መታየት ያለባቸው ብዙ ነገሮች አሉ ከነዚህ መካከል መሳሪያዎቹ የሩሲያ ምድር ላይ የሚያርፉ መሆን የለባቸውም፣ ውጥረትን የሚያባብሱና የፈረንሳይን ጦር አቅም የሚያዳክሙ መሆን አይገባቸውም ሲሉ ማክሮን አክለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደንም ባለፈው ሰኞ በዋይት ሀውስ ለዩክሬን ኤፍ 16 ተዋጊ ጄቶችን ይሰጡ እንደሆነ ከሪፖርተሮች ለቀረበላቸው ጥያቄ የሰጡት ምላሽ አይ ወይም ኖ የሚል ብቻ ነበር። ባለፈው ሳምንት ዩናይትድ ስቴትስና ለሳምንታት ስታንገራግር የቆየችው ጀርመን ዘመናዊ የሊዮፖርድ ሁለት ታንኮችን እንደሚሰጧት ቃል ከገቡ በኋላ ዩክሬን በዚያ በኩል የቀናት መሆኑ ተመልክተዋል። ዩናይትድ ስቴትስ እና ደቡብ ኮሪያ የሰላምና የጋራ ወታደራዊ ልምምዶቻቸውን የሚያካሂዱባቸውን መስኮች በማስፋት ከሰሜን ኮሪያ በተደጋጋሚ የሚካሄዱ የሚሳይል ሙከራዎችን አስመልክቶ የመረጃ ልውውጦቻቸውን እንደሚያሳድጉ ዛሬ አስታወቁ። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን እና የደቡብ ኮሪያ መከላከያ ሚኒስትር ሊ ጆንግ ሱፕ ባለፈው ዓመት ውስጥ ባልተለመደ ሁኔታ እየጨመረ መጥቷል ላሉት የሰሜን ኮሪያ ትንኮሳ ተጨማሪና ቆራጥ ምላሾችን እንደሚሰጡ በጋራ በሰጡት ጋዜጣዊ መግለጫ ቃል ገብተዋል። የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ደቡብ ኮሪያ ዋና ከተማ ሶል በአገሪቱ የመከላከያ ጽህፈት ቤት ውስጥ በሰጡት መግለጫ ዋሽንግተን የረጅም ጊዜ አጋሯን ለመመከት ፔንታገን መደበኛውን ጦር ኒክለር፣ እና የሚሳይል መከላከያዎችን ሁሉ ጨምሮ የዩናይትድ ስቴትስን ሙሉ የመከላከያ አቅም ይጠቀማል ሲሉ ለደቡብ ኮሪያ ባለስልጣናት ያላቸውን ቁርጠኝነት አረጋግጠዋል። ሁለቱ አገሮች ከሚቀጥለው ወር ጀምሮ ከመደበኛው ወታደራዊ ልምምዶች በተጨማሪ ከፍተኛና ልዩ ወታደራዊ የጦር ልምምዶችን እንደሚያካሂዱ ሁለቱ የመከላከያ ሚኒስትሮች ኦስተንና ሊ ጨምረው መግለጻቸው ተዘግበዋል። ዩናይትድ ስቴትስ ደቡብ ኮሪያ ውስጥ የሰፈሩ 28500 ወታደሮች እንዳሏት በዘገባው ተመልክተዋል። የቀድሞው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ጋዜጠኛው ቦብ ውድወርድ ሬጅ ለሚለው መጽሐፉ የተጠቀመበትን የቃለ መጠይቃቸውን ቅጂ በድምፅ ለማሳተም ምንም አይነት ፈቃድ አላገኘም ሲሉ ክስ መመስረታቸው ተሰምተዋል። በፍሎሪዳ ግዛት ፔንሴኮላ ውስጥ በሚገኘው የፌዴራሉ ፍርድ ቤት የቀረበውና በጋዜጠኛው ውድወርድ አሳታሚ ሳይመን ኤንድ ሹስተር ኢንክ እና የአሳታሚው እናት ድርጅት ፓራማውንት ግሎባል ላይ የተመሠረተው ክስ የ50 ሚሊዮን ዶላር ካሳ መጠየቁ ተመልክተዋል። አሳታሚውና ጋዜጠኛው ውድወርድ በጋራ ባወጡት መግለጫ የትራምፕ ክስ ምንም መሰረት የሌለው መሆኑን ገልጸው በከፍተኛ ደረጃ እንደሚከላከሉት አስታውቀዋል። ትራምፕ በመሰረቱት ክስ ላይ ፈቃዳቸውን የገለጹት በውድወርድ መጽሐፍ ላይ እንዲካተቱ እንደ ኤሮፓ አቆጣጠር ከታህሳስ 2019 እስከ ነሐሴ 2020 ድረስ የተደረጉትን ቃለመጠይቆች ብቻ መሆኑን አመልክተዋል። ሬጅ እንደ አውሮፓ አቆጣጠር በ2021 የታተመ ቢሆንም ከዚያ በኋላ እንደ አውሮፓ አቆጣጠር በ2022 የትራምፕ ቴፖች ተብለው በህዳር ወር በድምፅ የተለቀቁትን ሀያ የትራምፕ ቃለ መጠይቆች በሚመለከት ውድዋርድና አሳታሚው ሳይመን እና ሹስተር የቅጂ መብቴን ጥሰዋል በሚል መሆኑ ተዘግበዋል። የቅጂ መብቱ ክስ የመጣው በፍሎሪዳ ዌስት ፓልም ቢች የፌዴራሉ ፍርድ ቤት ዳኛ እንደ አውሮፓ አቆጣጠር በ2016 ተቀናቃኛቸው በነበሩት ሂለሪ ክሊንተን እና ሌሎች ላይ የሐሰት ክስ መስርተዋል በሚል ትራምፕና አንደኛው ጠበቃቸው ወደ አንድ ሚሊዮን ዶላር የሚጠጋ ገንዘብ እንዲከፍሉ ከወሰኑባቸው ሳምንታት በኋላ መሆኑን የአሶሴትድ ፕሬስ ዘገባ አመልክተዋል። አድማጮች በምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ጥር 24 2015 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። አሁንም አብራችሁን ቆዩ። ቀዳሚ ወደ ሆነው የአብይ ርስ ዘገባ እንለፍ። ለረሃብ ለተጋለጠችው ሶማሊያ ለጋሾች ከፍተኛ ትኩረት በመስጠት ሰዎችን ከሞት እንዲታደጉ ዩናይትድ ስቴትስ ጠየቀች። ሶማሊያን ጨምሮ በአራት የአፍሪካ ሀገራት ጉብኝት ያደረጉት በተባበሩት መንግስታት የዩናይትድ ስቴትስ ተወካይ አምባሳደር ሊንዳ ቶማስ ግሪንፊልድ አስፈላጊው ድጋፍ ካልተደረገ በሶማሊያ የምግብ እጥረት የብዙዎችን ሕይወት ሊቀጥፍ እንደሚችል ስጋታቸውን ገልጸዋል። ዩናይትድ ስቴትስ በሶማሊያ ረሃብን ለመከላከል ተጨማሪ አርባ ሚሊዮን ዶላር እንደምትለግስም አምባሳደር ግሪንፊልድ ከጉብኝታቸው በኋላ በሰጡት መግለጫ ይፋ አድርገዋል። ከሶማሊያ በተጨማሪ በኢትዮጵያና በኬንያ አጎራባች አካባቢዎችም በተከሰተው ድርቅ በአስር ሺዎች የሚቆጠሩ ሰዎች ስለመሞታቸው መረጃዎች ይገልጻሉ። ኬኔዲ አባተ ተጨማሪ አለው። እንደ አውሮፓውያኑ ከ2015 ወዲህ ማለትም ከዓመታት በኋላ ሶማሊያን የጎበኙት የመጀመሪያዋ የአሜሪካ ከፍተኛ ባለስልጣን አምባሳደር ሊንዳ ቶማስ ግሪንፊልድ ዓለም አቀፉ ማህበረሰብ ረሃብ ለተጋረጠባት የአፍሪካ ቀንድ ሀገር ሶማሊያ አፋጣኝ እርዳታ ሊያደርግ ይገባል ሲሉ አሳስበዋል። ለአንድ ሳምንት ሶማሊያ፣ ኬንያ፣ ጋናና ሞዛምቢክ የስራ ጉብኝት ያደረጉት አምባሳደር ግሪንፊልድ ጉብኝታቸውን በተመለከተ ትላንት ጥር 22 ምሽት ላይ ለጋዜጠኞች በበይነመረበሰ የሰጡት መግለጫ ዋነኛ ትኩረታቸውን በሶማሊያ ላይ አድርገዋል። ለአምስት ተከታታይ የዝናብ ወቅቶች ዝናብ በማጣት በታሪኳ ረዥሙን ድርቅ እያስተናገደች ያለችው ሶማሊያ እንደ አውሮፓውያኑ በ2011 ከሩብ ሚሊዮን በላይ ዜጎቿን ህይወት ከቀጠፈው የላቀ ረሃብ እንዳይከሰት ትሰጋለች። ይህን ስጋት በሶማሊያ ቆይታቸው ከአገሪቱ ፕሬዚደንት ሐሰን ሼክ ሞሐመድ እና ሌሎች ባለስልጣናት ጋር በተወያዩበት ወቅት መረዳታቸውን የገለጹት አምባሳደር ግሪንፊልድ ቀውሱን ለመከላከል ዩናይትድ ስቴትስ ተጨማሪ አርባ ሚሊዮን ዶላር እንደምትለግስ ገልጸው ሌሎች ለጋሾችም ልዩ ትኩረት እንዲያደርጉ አሳስበዋል። በሶማሊያ የሰማሁትና ያየሁት በኮቪድ በግጭትና የአየር ንብረት ለውጥ ምክንያቶች የረሃብ ስጋት ተመልሶ መጥቷል። ይህን የምንከላከልበት መሳሪያ አለን የሰዎች ህይወትን ለማዳን ረሃብን ለመከላከል እና የሰብአዊ ፍላጎቶችን ለማሟላት ዩናይትድ ስቴትስ ለሶማሊያ ተጨማሪ 40 ሚሊዮን ዶላር የገንዘብ ድጋፍ ታደርጋለች። እውነታው ግን ዩናይትድ ስቴትስ ችግሩን ብቻዋን ማስወገድ አትችልም። በመሆኑ ዓለም አቀፉ ማህበረሰብ ጥረቱን እንዲያጠናክርና የበለጠ እንዲሰራ ጥሪ አቀርባለሁ። የበለጠ የመስጠት አቅም ያላቸው ሀገራት የሰብአዊነት ጥሪን ማክበር አለባቸው። በከፋ ችግር ውስጥ ላሉ ሰዎች የሚሆን ድጋፍ ማቅረብ የማንችልበት ምንም ምክንያት የለም፣ በፍጹም። ስለዚህ ትኩረት እናድርግ፣ አብረን ረሃብን ለዘላለም እናስወግድ። አምባሳደሯ ትናንት በሰጡት መግለጫ ላይ ሌላውን የሶማሊያ ፈተና አልሸባብን ለማስወገድ እየተወሰደ ያለው እርምጃ በምን ደረጃ ላይ እንደሚገኝ ተጠይቀው ከአልሸባብ ጋር የሚደረገውን ውጊያ በተመለከተ ትግሉ እንደቀጠለ ነው። የሶማሊያ መንግስት በአልሸባብ ላይ በሚወስደው እርምጃ መሻሻል እየታየ ነው። እኛም ስልታቸውን በመደገፍ ጎን ለጎን እየሰራን ነው። መንግስትን ለመደገፍ የሚያደርጉትን ጥረት ለመደገፍ በሶማሊያ ካለው የአፍሪካ ህብረት ተልኮ ጋር እየሰራን ነው እና እነዚህ ጥረቶች አልሸባብ የሶማሊያን ህዝብ የማሸበር አካባቢውንና ዓለምን የማሸበር አቅሙን ማስወገድ እስኪችሉ ድረስ ይቀጥላሉ። በተለይ በተለይ ሶማሊያ አሁን ካሉባት ስጋቶች ይልቅ የረሃብ ጉዳይ ይበልጥ አሳሳቢ ነው ያሉት አምባሳደር ሊንዳ ቶማስ ግሪንፊልድ፣ ሀገሪቱን እስካሁን ከረሃብ አዋጅ መታደግ ቢቻልም ነገር ግን በመቶዎች የሚቆጠሩ ሰዎች በምግብ እጦት ሞተዋል በማለት ጥረታችንን ካላፋጠንን በሀገሪቱ ረሃብ ባይከሰት እንኳን ረሃብን መሰል ሁኔታዎች መከሰታቸው አይቀርም ሲሉ አስጠንቅቀዋል። ይሁን እንጂ ለጋሽ ሀገራት በዩክሬን ጉዳይ ተጠምደው የሶማሊያን ችግር ዘንግተዋል ተቀብለዋል ሲሉ በሶማሊያ የተባበሩት መንግስታት አስተባባሪ አዳም አብዱል ሞላ ከአምባሳደር ግሪንፊልድ ጋር በነበራቸው ቆይታ መናገራቸውን አሶሽትድ ፕሬስ ዘግቧል። ለአብነትም የአውሮፓ ህብረት ባለፈው ዓመት ለሶማሊያ ከታቀደው የሰብአዊ ድጋፍ አስር በመቶውን ብቻ መስጠቱን አብደል ሞላ ስለመግለጻቸው ዘገባው ያመለክታል። በተመድ መረጃ መሰረት ባለፈው የአውሮፓውያኑ ዓመት ዩናይትድ ኪንግደም 78 ሚሊዮን ዶላር፣ የአውሮፓ ህብረት 74 ሚሊዮን ዶላር፣ ጃፓን 27 ሚሊዮን ዶላር፣ ሳዑዲ አረቢያ ደግሞ 22 ሚሊዮን ዶላር ሲለግሱ ዩናይትድ ስቴትስ በበኩሏ ከ2022 የበጀት ዓመት መጀመሪያ ጀምሮ ለሶማሊያ ከቀረበው ድጋፍ 80 በመቶውን ማለትም 1.3 ቢሊዮን ዶላር ለግሳለች። በርካታ ለጋሾች ለሶማሊያ የሰጡትን አነስተኛ ትኩረት የተቹት አምባሳደር ግሪንፊልድ ተጨማሪ ድጋፍ ካልተደረገ በሶማሊያ ለ4.6 ሚሊዮን ሰዎች የሚሆነው ወሳኝ የምግብ እርዳታ እስከ ሚያዝያ ድረስ ይጠናቀቃል ሲሉ ተናግረዋል። ሶማሊያ በተጨማሪ በኢትዮጵያና በኬንያ አጎራባች አካባቢዎችን በተከሰተው ድርቅ በአስር ሺዎች የሚቆጠሩ ሰዎች ስለመሞታቸው መረጃዎች ይገልጻሉ። በሶማሊያ ብቻ ከግማሽ ሚሊዮን በላይ እድሜያቸው ከአምስት ዓመት በታች የሆኑ ህፃናት ከፍተኛ የሆነ የተመጣጠነ ምግብ እጥረት አለባቸው ሲል የተመድ የህፃናት ኤጀንሲ አስታውቋል። በሚሊዮን የሚቆጠሩ የቤት እንስሳትም ሞተዋል ነው የተባለው። በአሁኑ ወቅት በሶማሊያ ወደ ሁለት ሚሊዮን የሚጠጉ ሰዎች በከፍተኛ የምግብ እጥረት ውስጥ ሚገኙ ከሰብአዊ ሰራተኞች ማረጋገጡን የዘገበው አሶሽየትድ ፕሬስ ከእነዚህ መካከል 900,000 የሚሆኑት በአልሸባብ ይዞታ ውስጥ መሆናቸው ደግሞ ችግሩን ይበልጥ እንደሚያወሳስበው ጠቅሷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ይህ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እንለፍ። ከኦሮሚያና ከቤንሻንጉል ጉምዝ ተፈናቅለው ባህር ዳር ከተማ ከማህበረሰቡ ጋር ተቀላቅለው የሚኖሩ ተፈናቃዮች እራሳቸውን የሚገልጽ ህጋዊ መታወቂያ ከመንግስት አካል ባለማግኘታቸው ከቤት መከራየት ጀምሮ ከቦታ ቦታ ለመንቀሳቀስ ችግር ፈጥሮብናል ብለዋል። የአማራ ክልል አደጋ መከላከልና የምግብ ዋስትና ኮሚሽን በበኩሉ ማንኛውም ተፈናቃይ ወደ ክልሉ ሲገባ መመዝገብ እንዳለበት ገልጾ ችግር ገጥሞናል የሚሉ ግለሰቦችና በኮሚሽኑ ስም ዝርዝራቸው መሰረት ጊዜያዊ መታወቂያ እንደሚሰጣቸው ገልጿል። አስቴር ምስጋናው ዝርዝር አላት። ከሶስት ዓመት በፊት ነበር ከኦሮሚያ ክልል ቄለም ወለጋ ዞን ሶዩ ወረዳ በወቅቱ በነበረው ግጭት ተፈናቅለው ወደ ባህር ዳር የመጡት አቶ ባየ ምልክት ከሶስት ልጆቻቸው ጋር በባህር ዳር ዙሪያ ዘንዘልማ ተብሎ በሚጠራው አካባቢ እንደሚኖሩ ይናገራሉ። ከአመት በፊት ልጃቸው የዩኒቨርሲቲ መግቢያ ውጤት አምጥቶ መቱ ዩኒቨርሲቲ ይደርሰዋል። እርሳቸውም ልጃቸውን ለማድረስ ሲሄዱ በየፍተሻ ጣቢያው ላይ መታወቂያ ሲጠየቁ የኦሮሚያ ክልል መታወቂያ እያሳዩ ማለፋቸውን ይናገራሉ። ልጃቸው ግን የአመቱ ትምህርቱን አጠናቆ ሲመለስ የገጠመው ሌላ ነው። በዚህ እድሜ ንብረቴን ትቼ ሸቀልኩኝ ልጆች እያስተማርኩኝ ምን ይደርሰዋል ወደ ሊባቦር ደረሰው ህጅ ወስጄ አድርሼ ተመልሼ በሐምሌ ዙሮ ሲመለስ መታወቂያ ችግር ሆኖበት አናስገባህም ተብሎ ከገባ በኋላ አስወጥተውት ከምሸቱ ሁለት ሰዓት ሲሆኑ ውጣ ተብሎ በዩኒቨርስቲ መታወቂያ አለኝ ዶክመንት አለ እምቢ እምቢ ተብሎ፣ ከዛ ፖሊሶች አግኝተውት ፖሊስ ጣቢያ አሳደረ ነው። እግዜር ይስጣቸው ደግሉ ትምህርቱ በቃ ይቅር ይቅሩ ትምህርቱ ስን ጊዜያዊ መታወቂያ ጊዜያዊ መታወቂያ ተሰጠን። አሁን በእንደዚህ ነው ያለነው። አሁን ያ ጊዜያዊ መታወቂያ እንግዲህ ሊያልቅ ነው የካቲት ሊያልቅ ነው። በምን ተመልሰው እንድመጡ መድህን ያለም ነው የሚያውቀው። በባህር ዳር ከተማ ከኦሮሚያና ከቤንሻንጉል ጉምዝ ክልል ተፈናቅለው ከማህበረሰቡ ጋር ተቀላቅለው ከሚገኙት ውስጥ ከዘንዘልማና ከአጼ ቴዎድሮስ ክፍለ ከተሞች ከስምንት መቶ በላይ አባወራዎች እንደሚገኙ የአካባቢው ተፈናቃዮች ሰብሳቢዎች ይናገራሉ። እነዚህ ተፈናቃዮች በከተማው የቀን ስራ እየሰሩ መንቀሳቀስ አለመቻላቸውን ቄስ ጥበብ ውጌትነት በባህር ዳር ከተማ የዳግማዊ ቴዎድሮስ የተፈናቃዮች ሰብሳቢ ይናገራሉ። ከማህበረሰቡ ጋር ተቀላቅሎ ያለ በአምስቱ ቀበሌዎች በሰላም በፍኖተ በምድረገነት በማርዘነብ በአዲስ አበባ ቀበሌ ያለው በማህበረሰቡ ጋር ተሰስጎ የቤት ክራይ ምን ምን እያለ ቀን ስራ እየሰራ ተቀምጦ የሚገኘው ወደ ውጭ ገጠሮች ቦታ ጫፍ ጫፍ ላይ ነው፣ ተከራይቶ ያሉ እና ከዚህ ስራ ውለው ወደዚያ ሲሄዱ ማሽላ ሲጠብሱ ውለው፣ እናቶች ጎመን ሲሸጡ ውለው፣ ቲማቲም ያለውን ነገር ማንጎ ሲሸጡ ውለው ሲሄዱ ይያዛሉ። በእግራቸውን የሚሄዱ ሲያዙ እየተንገላቱ ብዙ በስብሰባ ላይ ሲያቀርቡ ይህንን በስብሰባ ላይ ነው ያቀርቡ ያለሁት የተፈናቃይ መታወቂያ እንዳይሰጠው ለጊዜው ታግደናል ነው የተባለ እስከሚለቀቅላችሁ ድረስ ታግደናል አሉ መታወቂያ ባይሰጥም ያው ጊዜያዊ መታወቂያ የሚሆን እንደ መታወቂያ የሚያገለግል ይሰጣቸው ምናምን ብለ ብየጠይቅ ያለሁት ይህንን ደግሞ አማክረም መልሱን እንሰጣቸዋለን እስከዚያ ድረስ ባላችሁበት ቆዩ ነው የተባለው። በጉልት ስራ የምትተዳደረው ወይዘሮ አበባ ጉቾ ከቤኒሻንጉል ጉምዝ ክልል አራት ልጆቿን ይዛ ባህር ዳር ከገባች ሶስት አመት በላይ ሆኗታል። ራሷን የሚገልጽ ህጋዊ መታወቂያ ስለሌላት ቤት ለመከራየት መቸገሯን ትናገራለች። ነው ያው ባር ዳር ላይ በጣም በመታወቂያ እየተንገላታ ነው። ቤት ክራይ ስንጠይቅም መታወቂያ አላችሁ የላችሁም እየተባለ ነው፣ እየተሰቃየነ ነው። አሁንም ደግሞ ገበያ ላይ ውለንም ደግሞ እንዲህ መሸጥ ብሎብን አልሸጥልን ሲል ስናመሽ በቃ መታወቂያ አንቁ፣ የአማራ ክልል የዚህ መታወቂያ ከሌለ ይሄ መተከል አሁን ለምሳሌ የቢሻንጉል ብናሳያቸው በቃ እንደ ሌላ ብሄር ነው የሚያዩ እና በዛ ጉዳይ በጣም ያሰቃዩና ቤት ክራይ ላይ በቃ ተቸግረናል። መታወቂያ ግን ለመውጣት ሙከራ አላደረግሽም? ሙከራ ብናደርግ ምንም ተሰሚነትም የለንም። ጠይቀሻል? አዎ ጠይቄያለሁ። የለም ከሸኝ አምጡ ነው የሚሉኝ። መሸኝሸኝ አምጡ ይሉና ሸኝ ደግሞ ከምንም ምህ ደህና ነው። ወጣት ልንገረው ጉቾ መታወቂያ ባለመኖሩ ድብደባና ስር እንደገጠመው ይናገራል። ቀን ስራ ሰራው እየሰመጣ አጋጣሚ ገንዘብ በምንከፈልበት ሰዓት ሰውየው በሞተር የጀላችሁ ልምጣ ጠብቁ፣ እኛ አሁን ደረሱ አሁን መጣለ ይለናል። እኛ ደግሞ እዚያ ነው የምንጠብቀው፣ ገንዘባችን የሰረንበትን ዘለማል ያን ይዞ ይመጣን ስንል እሱ ይቀራል፣ እኛ ይመሽብናል። ሲመሽ በአጋጣሚ እንያዛለን፣ መታወቂያ አምጡ ምናምን እንባላለን። እኛ ደግሞ ያሳልፈነን ብለን ደግሞ ያን መታወቂያ እንይዛለን፣ የመጣንበት መታወቂያ ያያሳልፍም ተኔ መጣ ምናምን እየተባለ እየተደበድብ ራሱ እየተደበድብ ታስሪ ያደር ያለው። ለአብነት ያህል በባህር ዳር ከተማ የሚገኙ ተፈናቃዮችን አነሳን እንጂ በክልሉ በተለያዩ አካባቢዎች ከኅብረተሰቡ ጋር ተቀላቅለው ያሉ ተፈናቃዮች ችግር መሆኑን ያነጋግርናቸው ገልጸውልናል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የቅድመ ማስጠንቀቂያና ምላሽ ዳይሬክተር አቶ ጌቴ ምህረቴ ማንኛውም ተፈናቃይ ወደ ክልሉ ሲገባ በአቅራቢያው በሚገኘው የኮሚሽኑ ጽህፈት ቤት መመዝገብ እንዳለበት ገልጸው በኮሚሽኑ ስም ዝርዝራቸው ያሉትን ተፈናቃዮችና መታወቂያ ይሰጠን ብለው የጠየቁትን ጊዜያዊ መታወቂያ ማሰጠት እንደሚችሉ ገልጸዋል። ለዛ ቀበሌ ደብዳቤ ይሰጠኝ ተፈናቃይ ስለመሆኑ ብለው ያለምንትን ያለምንም ቅድመ ሁኔታ ተፈናቃይ ዝርዝራችን ሊያይተን ለጠየቀለት ክፍለ ከተማ ሊሆን ይችላል ወይም ለጠየቀለት ቀበሌ ማረጋገጥ እንችላለን። ከዛ ውጭ ግን ይሄ ተፈናቃይ ነው ብለን እኛ መታወቂያ መስጠት የተቋሙ ተግባርና ኃላፊነትም ስላልሆነ ማለት ነው። አቶ ጌቴ ከኦሮሚያ ክልል ከአራቱም ዞኖች ተፈናቅለው ወደ አማራ ክልል እየመጡ ያሉ ተፈናቃዮች ወደ አንድ ሚሊዮን እየተጠጉ መሆኑን ባለፈው ሳምንት ገልጸው ነበር። በኦሮሚያ በቀጠለው ችግር ምክንያት ንጹሐን ዜጎች በክልሉ ውስጥና ከክልሉ ውጭ ወደ አማራ ክልል እየተፈናቀሉ መሆኑን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦቻ ሰሞኑን ባወጣው ሪፖርት ጠቁሟል። ተጠቅሟል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። በተከታዩ ዘገባ ወደ ደቡብ ክልል ስናልፍ የደቡብ ክልል ቡርጂና አማሮ ልዩ ወረዳዎች ወደ ዲላ ከተማ ሲሄዱ በነበሩ አምስት ሰዎች ላይ በኦሮሚያ ክልል ምዕራብ ጉጂ ዞን በተከፈተ ጥቃት ሁለት ሰዎች ሲገደሉ አራት መቁሰላቸውን ነዋሪዎችና ባለስልጣናት ገለጹ። በገላና ወረዳና በአማሮ ወረዳ አዋሳኝ አካባቢም የአማሮ ልዩ ወረዳ ነዋሪና የአስራ አንደኛ ክፍል ተማሪ ኢሰባዊ በሆነ መንገድ ተገድሏል ሲሉም ተናግረዋል። የኋሳው ዘጋቢያችን ዮናታን ዘብዴውስ ተጨማሪ ዘገባ ልኳል። የአማሮ ልዩ ወረዳ ፖሊስ አዛዥ ሳጅን ራሱ ነጋሽ ጥቃቱን ያደረሰው የኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት ፈርጆ ኦነግ ሸኔ ብሎ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ነው ብሏል። ሲ ቦታው ያው ኤጀንሳ እና በሜጣሪ መሀል ነው። ምዕራብ ጉጂ ዞን ገላና ወረዳ ማለት ነው። በተለምዶ ቱቦ ሰፈር የምሉት አካባቢ እነዚህ ሰዎች ያው ከቡርጂ ነው መነሻቸው። ወደ ዲላ ነው እህል ጭኖ ሲጓዙ ነበሩት መንገድ ላይ ደፈጣ ይዞ ነበሩ። ደፈጣ በያዙበት በነሱ ላይ ወጡ፣ ያው ተኮሱ። ወዲያውኑ መረጃ እንደደረሰን እኛም ያው የተወሰነ እኛን ሚሊሻ ይዘን ቲሰን ነው የገባነው ወደ እነሱ ክልል። አስክሬን አንስተን ቁስለኛም አንስተን ወደኛ መጣን እና ለሚመለከተው አካል መረጃ አደረሰን። በዛ ልክ ደግሞ ቁስለኞቹንም ከቡርጂም መጡ ሰዎች ነበሩ። ከተገደሉት ውስጥ አንደኛው የአማር ወረዳ ዞቀሳ ቀበሌ ነዋሪና የአስራ አንደኛ ክፍል ተማሪ መሆኑን ተናግሯል። አካባቢ ላይ ችግር የለም። ዞሮ ዞሮ ትላንትና ወዲያ ሰኞ አንድ ተማሪ ከኛ ደግሞ ሩ ነበረ በዚህ በከሬዳ መስመር ማለት ነው አስራ አንደኛ ክፍል ተማሪ ነው ብሎ ስላገኙት አንገቱን አርዶ ጣሉ። ትላንትና ማታ ማምሻው ነው ልዩ ሀይል ፖሊስ አንድ ላይ ተባብረን ሚሊሻ ጋር ጋር ተባብረን ደን ያን አስክሬን ያወጣንበት ሂደት ያለው ነው። ያ ዞሮ ዞሮ አሁን ተወሰነ ወደ ዶርባድ አካባቢ ተኩሶች አሉ። ከቡርጅ ልዩ ወረዳ ተነስተው አማሮ ልዩ ወረዳ አቋርጠው ወደ ዲላ ከተማ በጭነት መኪና ሲሄዱ የነበሩ አንድ ሴትና አንድ ወንድ በተከፈተባቸው ተኩስ መገደላቸውን የተናገሩት ደግሞ የቡርጅ ልዩ ወረዳ ፖሊስ አዛዥ ምክትል ኮማንደር ደስታ ባንጌ ናቸው። መኪና መኪና ፊት ለፊት ወጥቶ የተኩስ ሩምታ በመክፈት አራት ሰዎች ላይ የማቁሰል አደጋና ሁለት ሰዎችን ገለዋሉ። ያው ይህንን አደጋ ካደረሱ በኋላ ከአካባቢው ተሰውሮ ማንነታቸው አልታወቀም። ጠቅላላይ የሞቱት አንድ ወንድና አንድ ሴት፣ ከባድ አካል ጉዳት የደረሰባቸው ሁለት ወንድና አንድ ሴት፣ ቀላል አካል ጉዳት የደረሰው አንድ ወንድ እና ንብረቱ ላይ ደግሞ ከፍተኛ የማውደም ጥቃት ፈጽሟል። አላማው ከዚህ በፊት በሁለቱ ልዩ ወረዳዎችና በሚራብ ጉጂ ዞን መካከል የነበረው ግጭት በእርቀ ሰላም መቋጨትን ተከትሎ የተፈጠረውን ሰላም ለማደፍረስናም የብሔር ግጭት ለመቀስቀስ ነው ሲሉ በቡርጅና በጉጂ መካከል እርቀ ሰላም ከወረደ ገና ሳምንት እንዳልሆነው አመላክተው ተናግሯል። ጥቃት የሚፈጽመው ነግሸኔ ነው፣ ያው ማንነቱ ነው። የገሌ የሚባለው ነግሸኔ ነው ለማለት ስለማይቻል ነው፣ ያ ማንነቱ አይታወቅም። የምን ነገር ያልኩት፣ ያው ጸረ ሰላም ኃይል ያንን አካባቢ ብዙ ጊዜ እንደዚህ አይነት ጥቃት የሰላማዊ ዜጎች ላይ ይፈጽማል። እነዛ መከላከያ አካባቢ ላይ ቀድሞም ገብቶ ክትትል እያደረገ የነበረበት ሁኔታ ነው የነበረው። የአካባቢው ነዋሪ የሆኑት አቶ ደጉ ጬራ ከአመት ዓመት የአርሶ አደሮችን ሞት የሚያስቆም አካል አልተገኘም ስሉ ተናግሯል። የታጠቁ ናቸው እነዚህ ሰዎች ዘመናዊ የሆኑ መሳሪያዎች ናቸው የያዙት። ያው አርሶ አደሩ የሚቋቋማቸው ሰዎች አይደሉም። መከላከያም ሌሎች ልዩ ኃይሎችም በስፍራው ደርሶ ነበር። እነሱ አደጋ ደርሶ ከሄዱ በኋላ ነው ሁሉም ነገር የሚደረስ። ለደህንነት ሲባል ስሜ እንዳይጠቀስ ያሉት ሌላ የዓይን እማኝ ነኝ ነኝ የሚሉ አስተያየት ሰጪ በቀጠናው በተደጋጋሚ ጊዜ እርቀ ሰላም ቢፈጸምም ሰላም የማይፈልጉ ባሏቸው ቡድን አባላት ጥቃት እንደሚፈጸምና አሁንም የደህንነት ስጋት እንዳለባቸው ተናግሯል። ምንም ሰላም ያው እንደዛ ነው። በጣም እየተቸገረን ያው ችግሩ ምንም ከባለፈ እንኳን እንደምጠገኝ የሚለ። ከአንድ ሳምንት በፊት ከዲላ ከተማ ወደ አማሮ ኬሌስ ሲጓዙ የነበሩ መንገደኞች በቡድኑ የንብረትና የገንዘብ መዘረፍ ወንጀል እንደተፈጸመባቸውም ገልጿል። በጉዳዩ ላይ የራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩትና የኢትዮጵያ መንግስት ሸኔ የሚላቸው ቃል አቀባይ ኦዳ ተርቢን ለአስተያየታቸውን እንዲሰጡ ተደጋጋሚ ሙከራ ብናደርግም ልናገኛቸው አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። ወደ ተከታዩ ዘገባ ስናልፍ በተባበሩት መንግስታት የእርዳታ ማስተባበሪያ ድርጅት ወይም ኦቻ በኦሮሚያና በሶማሊያ ክልል የታየው የኮሌራ ወረርሽኝ አሁንም እየተስፋፋ እንደሆነ አስታወቀ። የድርጅቱ የትላንት መግለጫ ከዚህ በፊት በባሌ ጉጂና በሶማሌ ሊበን ወረዳ ተከስቶ የነበረው በሽታ አሁን ወደ ምዕራብ አርስ ይዞን መዛመቱን እና እስካሁንም ሀያ ስምንት ሰዎችን መግደሉን አስታውቋል። የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበደ የበሽታውን ስርጭት ለመግታት ቢሮ እየሰራ መሆኑን ይናገራሉ። ዳዊት ገልሞ ተጨማሪ አለው። ካለፈው ነሐሴ ወር ጀምሮ በሁለቱ የኢትዮጵያ ክልሎች የተከሰተው የኮሌራ ወረርሽኝ አሁንም ከ1 ሺህ በላይ ሰዎችን ሲያጠቃ 28 ሰዎችን ደግሞ መግደሉን የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ለአምስተኛ ጊዜ ትላንት በወጣው መግለጫ ይፋ አድርገዋል። ድርጅቱ በተለይ በፊት በኦሮሚያ ባሌና ጉጂ ዞን ብቻ የነበረው ይህ በሽታ አሁን ወደ ምዕራብ አርሲ ዞን መዛመቱን አስታውቆ በሽታው በተከሰተባቸው አስር ወረዳዎች የሚኖሩ ከአንድ ሚሊዮን በላይ ሕዝብ ተጋላጭ እንደሆነም በመግለጫው አሳስበዋል። ዶክተር ተስፋይ ከበበ የኦሮሚያ ጤና ቢሮ ምክትል ኃላፊ በኦሮሚያ ክልል በበሽታው የ13 ሰዎች ህይወት ማለፉን ለአሜሪካ ድምፅ ተናግረዋል። ናኖ ባሌ፣ ኬሳ፣ ሀረና ቡሉቅ፣ በርበሬ፣ ደሎመና ከባሌ ወረዳዎች ሀረና ቡሉቅ፣ በርበሬ፣ ደሎመና፣ ጉራዳ፣ ሞሌ፣ መደወላ፣ ቡና ጎሮ ናቸው። አሁን በባሌ ይህ በሽታ አለ ሊባል የሚቻለው ጎሮ ወረዳ ውስጥ ብቻ ነው። ነገር ግን አንድ የበሽታ ወረርሽኝ በቁጥጥር ስር ውሏል የሚባለው ቢያንስ ለወር ከ15 ቀን በአንድ አካባቢ ሳይከሰት ሲቀር ነው። ስለዚህም በመደወለቡ በበሽታው እየተጠቃ ሰው ከታየ አሁን 45 ቀናት አካባቢ ነው። በበርበሬ ደግሞ ወደ 25 ገደማ ቀን ነው። በጉጂ ዞን የታየው በግርጃ ወረዳ ውስጥ ነው። እዚያም በበሽታው ብዙ ሰው ተጠቅቷል። ሌላ ደግሞ በሽታው የታየው በምዕራብ አርሲ ነንሰቦ ወረዳ ውስጥ ነው። አሁንም ሰዎች በሕክምና ላይ ናቸው። የበሽታው ወረርሽኝ በክልሉ ከተከሰተ ወዲህ 856 ሰዎች በኮሌራ ተጠቅተዋል። የኦሮሚያ ጤና ቢሮ ከዚህ በፊት በሽታውን ለመቆጣጠር ርብርብ ሲያደርግ እንደነበረ ገልጾ የነበረ ቢሆንም አሁን በሽታው ወደ ተጨማሪ አንድ ዞን መዛመቱ ተነግሯል።

በዚህ ስራ የገጠመን አንዱ ችግር ይህ በሽታ የተከሰተባቸው ወረዳዎች በመካከላቸው ከፍተኛ ርቀት ያላቸው ናቸው። ሌላው የውሃ አቅርቦት፣ የመጸዳጃ ቤት አጠቃቀምና ሌሎች የማህበራዊ ግልጋሎቶች ደካማ መሆን ነው። በተጨማሪም ለምሳሌ በባሌ ውስጥ ይህ ወረርሽኝ ሲከሰት ግጭት ነበረ። በአካባቢው ተከስቶ ያለው ድርቅም የራሱ የሆነ ተጽዕኖ አለው፣ በተለይ ሰዎች ውሃና ምግብ ፍለጋ ስለሚንቀሳቀሱ። ይህም ሆኖ የኦሮሚያ ጤና ቢሮ ጥሩ ስራ ሰርቶ በሽታው አሁን ባለበት ቦታ እንዲቆይ ሆኗል። ዶክተር ተስፋዬ በሽታው አሁንም ወደ ተጨማሪ ዞኖችና ክልሎች እንዳይስፋፋ ተገቢ ክትትል እየተደረገ መሆኑንም ተናግረዋል። በኦሮሚያ ከሁለት ሳምንት በፊት የተጀመረው የኮሌራ ክትባት በ17 ወረዳዎች ለ76000 ሰዎች መሰጠቱን፣ ክትባቱም ዋጋው ውድ ከመሆኑ አንጻር ለሁሉም ማዳረስ አስቸጋሪ እንደሆነም ዶክተር ተስፋዬ አክለው ገልጸዋል። ኮሌራ በኦሮሚያ ብቻ የ13 ሰዎች ህይወት መቅጠፉን የገለጹት ምክትል ኃላፊው በሽታውን ለመቆጣጠር አሁንም የዓለም ጤና ድርጅት በተባበሩት መንግስታት የህፃናት መረጃ ድርጅት ዩኒሴፍ እንዲሁም ሌሎች የሀገር በቀል ትራዲዮ ድርጅቶችም ድጋፍ በመስጠት ላይ እንደሆኑም ገልጸዋል። የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ዘገባ የኢትዮጵያ የኮሌራ ወረርሽኝ እየተገባደደ ባለው የግሪጎሳውያኑ ጥር ወር ብቻ በ30 በመቶ መጨመሩን ያሳያል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ ተከታዩ ዘገባ ደግሞ ወደ ደቡብ አፍሪካ ይወስደናል። ደቡብ አፍሪካ የሚኖሩ ኢትዮጵያውያን በአጋቾች ይደርስበናል ያሉት ጥቃት እንዲቆም በሰላማዊ ሰልፍ ጠየቁ። ሰዎችን አግተው ከፍተኛ ገንዘብ በመጠየቅ የተጠረጠሩ ስድስት ሰዎች በእስር ላይ እንደሚገኙ የገለጹት ሰልፈኞቹ ፍርድ ቤቱ ጠበቅ ያለ ውሳኔ እንዲያሳልፍ ጠይቀዋል። የደቡብ አፍሪካ ፖሊስ ጉዳዩን ተከታትሎ እርምጃ እንደሚወስድ ልዩ ቡድን አቋቁሞ ክትትል እያደረገ መሆኑን ገልጿል። ደቡብ አፍሪካ የሚገኘው ዘጋቢያችን መላኩ አየለ ዝርዝር አለው። ቁጥራቸው የበዛ ኢትዮጵያውያን በሚኖሩበት ጆሃንስበርግ ከተማ ለተቃውሞ ሰልፍ ከወጡ መካከል ያገኘሁት አቶ ብርሃኑ ሙሎሮ የተባለ የከተማዋ ነዋሪ ደቡብ አፍሪካ ውስጥ ተደራጅቶ በእገታ የሰው ገንዘብ የሚመዘብሩ የተደራጁ ቡድኖች አሳቻ ሰዓት እየጠበቁ ሰው እንደሚያግቱ ይናገራል። በዚህ ቦታ እኛ የተሰበሰብ ነው በዚህ ሀገር ከኢትዮጵያ ተወልዶ ኢትዮጵያውያንን በዚህ ቦታ እያሰቃዩ ላሉት ክድንፕ እያደረጉ ሴቶችን፣ ህጻናትን ህጻን አባቱን እያጣ ነው፣ እናቱን እያጣ ነው። ለመኖር አቅቶናል፣ አልቻለንም። ስለዚህ በዚህ ቦታ እኛ በጣም አደጋ ላይ ነው ያለ ነው። አሁን ሰው የመውጣት መግባት እድል ተከልክሏል። የሳውት አፍሪካ መንግስት ነጻነትን ሰጥቶ ኖሮ ባለው ሀገር ላይ መኖር አልቻለንም። ብዙዎቹ ደግሞ ከዚህ የተነሳ ሻሽቶ ሀገር ቤት እየገቡ ነው። እኛ ደግሞ እዚህ ነን ያለ ነው። ብዙ ትውልድ አለ። አሁን ግድ ሳንወድም ትናንት ወንድሞቻችን ናቸው ይመለሳሉ ብለን ጠብቀናል። ዛሬ ደግሞ እያንዳንዱን ቤት ለአፍ ነው በመኪና አፍነው ወስዶ ብዙ ሚሊዮኖች ብርን በመጠየቅ ድሃም የሆነ ሀብታ ምንም የሌለውንም ሰው እያሰቃዩ ነው ያሉት። ይህንን ደግሞ እኛ ዛሬ ሰው ተናዶ ኢሞሽናል ሆኖ ተናዶ ተነስቶ ይህንን ለመቃወም ህጻናት ሳይቀሩ ሴቶች ሳይቀሩ ወንዶች ሳይቀሩ እዚህ እንገኛለን። የተባበሩት የኢትዮጵያ ማህበር ማህበረሰብ ማህበር ሊቀመንበር አቶ ዮሐንስ ሀቢብ በበኩላቸው የዋስ መብት እንዳያገኙ ነው፣ ተገቢውን የህግ ቅጣት እንዲያገኙ ኖ ይሄ ህዝብ እንደሚታቀው ጂፒን ዘግተን ከጥዋት ጀምረን ሱቃችን ዝቅነው ነው ሱቃቸው ዝቅ ነው። ይሄንን ለማሰማት ነው። ወደዚያ ይመጣል። እዚህ ውስጥ ያሉ ስድስቱ ሁለቱ ኢትዮጵያውያን ናቸው። እንዳየ ውስ ገብተ ኮርት ውስጥ አይተዋል። ሁለቱ ኢትዮጵያውያን ናቸው። እነዚህ ናቸው በቼን እየሰሩ ያሉ ያንንን ቼን ለመበጠስ ኢንፎርሜሽናቸውን መረብ ለመበጠስ ይሄ ህዝብ አንድ ላይ ቆመው የህጓስ መብት እንዳያገኙ ቁጣችንን ለማሰማት ነው የደቡብ አፍሪካ ፖሊስ በዚህ እገታ ውስጥ እጃቸው አለበት በሚል የተጠረጠሩ ስድስት ግለሰቦችን አስሮ ምርመራ እያካሄደ መሆኑን የፖሊስ ቃል አቀባዩ ብርጋዴር ጄኔራል አታላንዴ ማቴ ለአሜሪካ ድምጽ ራዲዮ ገልጸዋል። የተያዙ ሰዎችን ዜግነታቸውን አላውቅም። እድሜያቸውን በተመለከተ ለጊዜው አላውቅም። ነገር ግን ስድስት ተጠርጣሪዎች ተይዘዋል። ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። በእስር ላይ ይቆያሉ። በሚቀጥሉት ቀናቶች ችሎት ይቀርባሉ። ፖሊስ የዋስትና መብት እንዳይሰጣቸው ጠይቋል። ብዛት ያላቸው የእጅ ስልኮችና ተሽከርካሪዎች ከጠርጣሪዎች እጅ መያዙን የተናገሩት ቃል አቀባዩ ተደራጅተው እገታውን የሚፈጽሙት የወንጀል ቡድኖች ከንግዱ ማህበረሰብ ላይ ከፍተኛ ገንዘብ እንደሚጠይቁ ገልጸው፣ ለሚታገቱ ቤተሰቦች የምንመክራቸው ችግሩ ሲከሰት ወዲያውኑ ለፖሊስ ማሳወቅ እንዳለባቸው ነው ብለዋል። ፖሊስ ቃል አቀባይዋ የታሳችን ዜግነት ለመግለጽ ፈቃደኛ ባይሆኑም ተጠርጣሪዎች ፍርድ ቤት በቀረቡበት ዕለት አራቱ ደቡብ አፍሪካውያን፣ ሁለቱ ደግሞ ኢትዮጵያውያን መሆናቸውም ታውቋል። ኢትዮጵያውያን ድምፃቸውን ለማሰማት አደባባይ ወጥተዋል የእርስዎ አስተያየት ምንድን ነው? ተብሎ የተጠየቁት የፖሊስ ቃል አቀባይዋ ለሕዝቡም ለማህበረሰቡም፣ ለእያንዳንዱ ማረጋገጥ የምፈልገው የደቡብ አፍሪካ ፖሊስ በዚህ ጉዳይ ቁርጠኛ ነው። ከ139 በላይ ተጠርጣሪዎችን ከመላ ሀገሪቱ በቁጥጥር ስር አውለናል። 80 የሚደርሱቱ በፖሊስ እስር ቤት ይገኛሉ። በዌስተርን ኬፕ፣ በሃውቴንግ፣ በኮዋዙሉ ናታን፣ በኢስተርን ኬፕ እና በሌሎች የተደራጁ የአጋች ቡድኖች የመለየት ሥራ እያከናወንን ነው። አንድ በአንድ እያሰርናቸው ነው። ደቡብ አፍሪቃ ለወንጀለኞች መደበቂያ ወይም የመጫወቻ ሜዳ አቶውን የፈለገውን ጊዜ ይፍጭ፣ አንድ ባንድ እንይዛቸዋለን ብለዋል። በማዕከላዊ ጆሐንስበርግ ከፍተኛው ፍርድ ቤት ችሎት ቁጥር ዘጠኝ ዛሬ በዋለው ችሎት የስድስቱን ተጠርጣሪዎች የዋስ መብት ከልክሎ በእስር ላይ እንዲቆዩ አዟል። ከሁለት ወራት በኋላ እንደሚቀርቡም ትእዛዝ ሰጥቷል። ለአሜሪካ ድምጽ ራዲዮ መላኩ አየለ ደቡብ አፍሪካ ጆሐንስበርግ። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ከዋሽንግተን ዲሲ መተላለፉን ይቀጥላል። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከትላንት በስቲያ እሑድና ትላንት ሰኞ ግብፅንና እስራኤልን በጎበኙበት ወቅት ዩናይትድ ስቴትስ ለመካከለኛው ምስራቅ ሰላም ያላትን ቁርጠኝነት አረጋግጠዋል። ይህ ገለጻቸው የተሰማው በአካባቢው የሚታየው ብጥብጥ በቀጠለበትና ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን የያዘችውን ጥረት አስመልክቶ ያለው ስጋት እየጨመረ በመጣበት ወቅት ነው። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሊሲያስ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት አካባቢውን በጎበኙበት ወቅት በፍልስጤማውያንና በእስራኤል መካከል ይበልጥ እየተባባሰ የመጣው ውጥረት በእስራኤል በተያያዘው ዌስት ባንክ እና ምስራቃዊ ኢየሩሳሌም ለአመታት በዘለቀው አስከፊ ግጭት ከታዩት የብዙ ሰው ህይወት ከጠፋባቸው ብጥብጦች አንዱ ነው ተብለዋል። በአጠቃላይ በንጹሐን ዜጎች ህይወት መጥፋት በእጅጉ እናዝናለን። በድጋሚ ይህን መልእክት እያሰማንም ሁሉም ወገኖች ነገሮችን የማረጋጋት እርምጃ እንዲወስዱ እናበረታታለን። ከግብፅ ከፍተኛ ባለሥልጣናት ጋር ውይይት ካደረጉ በኋላ ወደ እስራኤል ያቀኑት ብሊንከን ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ባደረጉ ቆይታ ወቅት የኢራንን የኒኩሌር ጦር መሳሪያ እቅድ አስመልክቶም ያላቸውን ስጋት በድጋሚ ገልጠዋል። የእኛ ፖሊሲና የኔ ፖሊሲ ኢራን የኒኩሌር ጦር መሳሪያ ባለቤት እንዳትሆንና ይህንኑም እውን ለማድረግ እስራኤል ያላትን አቅም ሁሉ መጠቀም ነው። ይሁን እንጂ እኛና ዩናይትድ ስቴትስ ለዚህ የጋራ ግባችን በጋራ እየሰራን ያለነው ስራ እጅግ ጠቃሚ መሆኑ ግልጽ ነው። ከፍተኛው የዩናይትድ ስቴትስ ዲፕሎማት ሩሲያ በዩክሬን እያካሄደች ላለችው ጦርነት ቴህራን እየሰጠች ያለችውን ድጋፍም አውስተዋል። አገዛዙ አሁን ሩሲያ ዩክሬን ውስጥ ሰላማዊ ዜጎችን ለመግደል የምትጠቀምባቸውን ሰው አልባ አውሮፕላኖች እያቀረበ ነው። ሩሲያ በተራዋ የተራቀቁ የጦር መሳሪያዎችን ለኢራን እያቀረበች ነው። ብሊንከን በዛሬ ዕለት ወደ ዌስት ባንክ ከማምራታቸው አስቀድሞም በእስራኤል እና በአረብ አገሮች መካከል ሰላማዊ ግንኙነት ለመፍጠር ስለተደረጉ ስምምነቶች አስፈላጊነት አጽንኦት በመስጠት ሁለቱን አገሮች እስራኤልና ፍልስጤምን በሰላም ለመኖር የሚያስችል መፍትሄ ስለሚያማጣ እድልም ተናግረዋል። ይህ ለፍልስጤማውያንና እስራኤላውያን በኩል ደህንነታቸው የሚረጋግጥበት ነጻነት፣ ፍትህ፣ ሰብአዊ ክብርና ድሎች ወደሚገኙበት ዘላቂ ግባችን የምናምራበት ወሳኝ እርምጃ ነው። ጠቅላይ ሚኒስትር ኔታንያሁ በበኩላቸው ለድርድር በሩን ክፍት አድርገዋል። እንደሚመስለኝ የሰላሙን አድማስ በማስፋት በመጨረሻውም የአረቦችና እስራኤላውያንን የግጭት ታሪክ ለመዝጋት መስራት፣ ይህ ደግሞ ከፍልስጤማውያን ጎረቤቶቻችን ጋር ለስኬት ሊበቃ የሚችል መፍትሔ ለማምጣት ይረዳናል ብዬ አምናለሁ። ብሊንከን ቀጥሎ ያቀኑት ከፍልስጤሙ መሪ ሞሐሙድ አባስ ጋር ተገናኝተው የሁለትዮሽ ውይይት ወዳደረጉባት የዌስት ባንኳ ራማላ ነው። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ አጠናቀናል። ከመጀመሪያው አጋማሽ የተወሰነ ሰዓት ወስደናል። አሁን ወደ ሁለተኛው አጋማሽ፣ ወደ ያዝናቸው ቅንብሮች ነው የምናልፈው። በትግራይ ክልል በንግድ ባንክ ቅርንጫፎች ሲከናወን የቆየው የኦዲት ስራ መጠናቀቁን የትግራይ አስቸኳይ መልሶ ማቋቋም ስራዎች ማስተባበሪያ አስታወቀ። የማስተባበሪያው ምክትል ሰብሳቢ አቶ አበበ ገብረ ሕይወት ለአሜሪካ ድምጽ እንደገለጹት የኦዲት ስራው መጠናቀቅ በክልሉ የተሟላ የባንክ አገልግሎት ለመጀመር እድል ይሰጣል ብለዋል። የመቀለ ከተማ ነዋሪዎች በከተማዋ ስራ የጀመሩት ባንኮች የብር እጥረት እንዳለባቸው በመናገር አገልግሎት እየሰጡ አይደሉም ብለዋል። ገብረ ሚካኤል ገብረ መድህን ተጨማሪ አለው። የሰላም ስምምነቱን ተከትሎ የኢትዮጵያ ንግድ ባንክና አንዳንድ የግል ባንኮች በጦርነቱ ምክንያት በትግራይ ክልል አቋርጠውት የነበረውን የባንክ አገልግሎት በአንዳንድ ከተሞች ውስጥ ቢያስጀምሩም ባንኮቹ የገንዘብ እጥረት ስላለባቸው የተሟላ አገልግሎት እየሰጡ እንዳልሆኑ ነዋሪዎች ይገልጻሉ። የመቀለ ከተማ ነዋሪ የሆኑት መምህር ሀይላይ ታረቀ ባንኮቹ ገንዘብ የለንም እንደሚሏቸው ይናገራሉ። አጠቃላይ ሁሉም ባንኮች ብር የለንም ነው የሚሉት። የተለቀቀ ብር የለም፣ የገባ ብር የለም። ስለዚህ ለስሙ ያው ከፍቶ አልበሩ ስትሄድ ግን ምንም ብር የሚባል ነገር የለም። ልታወጣ ትችልም። ስትጠይቃቸውም ብር የለም ነው የሚሉ። ስለዚህ የባንክ ጉዳይ በሚዲያ ብቻ ነው እንጂ ምንም አገልግሎት የለም። ሕብረተሰቡ ብሩ ባንክ አስቀምጦ ተጨንቆ ተቸግሮ ነው ያለው። ከተለያዩ ቦታዎች ይላካሉ፣ ለተጠቃሚው አይደርስም። ስለዚህ በሁሉም ባንኮች ነው። በተለይ በተለይ ንግድ ባንክ ጭራሽ የለም እዛ ውስጥ ያለው ብርም አውጥተህ መጠቀም አትችልም ያለው ማለት ነው። የተላከልህም አውጥተህ ልትጠቀም አትችልም። ስለዚህ የሚላክለትም ይሁን ያለው ይሁን አውጥቶ ምግብ ሊጠቀመው ስላልቻለ በከፍተኛ አደ ላይ ነው ያለው። የመንግስት ሰራተኛ በጣም በጣም ችግር ነው ያለው። በቃ ባንኮቹ ተከፈቱ ቢባልም እስካሁን ድረስ ያገኘነው አገልግሎት የለም፣ የሚሉት ደግሞ ሌላኛዋ የመቀለ ከተማ ነዋሪ ወይዘሮ አለማሰፋ ናቸው። መንግስት መፍትሄ ይስጠን በማለትም ተናግረዋል። አንድ ነገር አለ የሚባል የምትፈልገው አውጥተህ የምትፈልገው ስታደርግ ነው ባንክ ተከፈተ ብለህ የምትናገረው መሰለኝ እኔ እና በአሁን ሰዓት በአሁን ኢኮኖሚ ደግሞ እንዴት ብለህ ነው በዚህ አይነት ኑሮ የምትኖረው ብር እያለበት አሁን ሰውም እስካሁን ችግር ላይ ነው ያለ። የመጣ መፍትሄ የለም። የኢትዮጵያ መንግስት ይሄ ባንክ ሁሉ እንዲከፍትልንና እንደ ድሯችን ሰላም ሆነን ኑራችን እንደምንመራ ተስፋ አደርጋለሁ። ባንኮቹ ከሂሳብ ገንዘብ ማውጣትን ጨምሮ የተሟላ አገልግሎት መስጠት የሚጀምሩት የኦዲት ስራ ካከናወኑ በኋላ እንደሆነ ሲነገር ቆይቷል። ከአንድ ወር በፊት የኢትዮጵያ ንግድ ባንክ ፕሬዚደንት አቢሳኖ ለመንግስት መገናኛ ብዙሃን ሲናገሩ የኢትዮጵያ ንግድ ባንክ መቀለ ካለው ዲስትሪክት ጋር ተገናኝቶ የኦዲት ስራ ከተከናወነና ትክክለኛ ሂሳቡ ወደ ሲስተም ከገባ በኋላ ደንበኞች ገንዘብ ማውጣት እንደሚፈቀድላቸው ገልጸው ነበር። አሁን ደግሞ የተባለው የኦዲት ስራ መጠናቀቁን በሰላም ሚኒስቴር የሚመራው የትግራይ አስቸኳይ የመልሶ ማቋቋም ስራዎች ማስተባበሪያ ምክትል ኃላፊ አቶ አበበ ገብረ ህይወት ለአሜሪካ ድምፅ ተናግረዋል። የካሱ ጥረት አለ፣ እውነት ነው። ዋናው ችግር የሆነው በማንዋል የተሰራ ስራ ስለነበረ ቦጭ ገቢውን በስርዓት ኦዲት ተደርጎ ተመልሶ አክቲቭ ሆኖ ወደ ስራ እንዲገባ ማድረግ የሚያስችል ሁኔታ አለ ወይስ የለም ለሚለው በዋናነት ንግድ ባንክ ጋር ኦዲት እየተካሄደ ያለው የንግድ ባንክ ኦዲት የሚያካሄዱ የብሔራዊ ባንክ ሁለት ስራውን ጨርሶ ተመልሷል። ስለዚህ ኦዲት ሪፖርቱን መሰረት በማድረግ ቀጣይ ጠቃሱን በመልቀቅ በደንብ ሁሉም ባንኮች አክቲቭ እንዲሆኑ ማድረግ ሚያስችሉ ሁኔታ አለ። ለምንድን ነው ንግድ ባንክን ማነሳው? ንግድ ባንክ ነው ብሔራዊ ባንክ ወክሎ አቅርቦትም የክልሉ ሚሸፈ ነው ስለዚህ አሁን ነው ኦዲቱ ጨርሶ የተመለሰው። ይሄ ም የሚሰጠው ሪፖርት ማሰናፍ በማድረግ የሚያሰራ ሁኔታ አለው ይ የምንለውን ለማየት እሱም እየጠበቅን ነው ያለ ነው ረድ መጥተዋል። ሪፖርት እንደሚሰማለን ብሔራዊ ባንክም ቀጣይ አሳካ ይዘናል። የኦዲት ስራው መጠናቀቅ አሁን እየተነሳ ያለውን ችግር እንደሚቀርፍም ምክትል ሰብሳቢው ገልጿል። የተሟላ የባንክ አገልግሎቱ የሚጀመርበትን ቀን ግን አልተናገሩም። ይሄ አሁን የመቃው ሪፖርት ቀጣይ ያለ ካሱ ሲሰትም እንዲወሰን የሚያስደርግ ነው። ከንግድ ባንክ ውጭ ያሉት ኮመርሻል ባንኮች እንደነ አንበሳ ባንክ ውስጥ ተሰነካ ወስደው እሱ አልቆባቸው ነው። አሁን ደግሞ ጥራት እየተፈጠረ ስለዚህ ኦቨርኦል ይህን ችግር አሁን ምን ነገር በደንብ ሪዞርት ያደርጓል ብያ፣ በእናንተ ኮሚቴ ግምት በዚህ ቀን ወይ በዚህ ያህል ጊዜ ይጀመራል የሚባል ነገር አለ? አቶ አበበ እንደዛ እንትን ማስቀመጡ አስቸጋሪ ነው ማለት። እኛ አሁን በደንብ የምናውቀው እያንዳንዱን ሴክተር ሞኒተር እናደርጋለን። ያደርጋል ይህ ጋር ደርሳችኋል። እቅዳችሁ ምንድን ነው? ለምሳሌ ኦዲት ስላልተደረገ ነው ሚል ነው አንዱ የነበረው። ስለዚህ ኦዲተር ላኩና ኦዲተር ብለን ን ኦዲተር በዚህ ቀን ብለን ማድረግ ይቸግራል። አሁን እያደረግ ነው ያለነው። የኢትዮጵያ ንግድ ባንክ የኮሚኒኬሽን ዳይሬክተር አልሰን አሰፋ በበኩላቸው የኦዲት ስራው በሂደት ላይ መሆኑን እንጂ ስለ መጠናቀቁ መረጃ የለኝም የሚል ምላሽ ሰጥቷል። ከዚህ በፊት የአሜሪካ ድምፅ ያነጋግራቸው አንድ የባንክ ባለሙያ ባንኮቹ የተሟላ አገልግሎት የማይሰጡበት ምክንያት ገንዘብ ስለሌላቸው መሆኑን ገልጿል። ባንኮቹ ብር የሚያገኙት በብሔራዊ ባንክ ከአዲስ አበባ ወደ መቀለ ሲጓጓዝ እንደሆነ ጠቁመዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ዝግጅታችን እንደቀጠለ ነው። ተከታዩ መሰናዶ ደግሞ በየሳምንቱ ትምህርታዊ የሆኑ ጉዳዮችን የምናነሳበት የትምህርት መሰናዶ ነው። እጅግ ብዙ ኢትዮጵያውያንና ና ትውልደ ኢትዮጵያውያን ከሚኖሩባቸው ግዛቶች መካከል አንዷ የሆነችው ሜሪላንድ ግዛት ናት። ሜሪላንድ ውስጥ ካሉ አውራጃዎች መካከል አንዱ የሆነው የሞንቶጎምሪ ካውንቲ ውስጥ ብቻ ሀምሳ ሺህ በላይ ኢትዮጵያውያን ይገኛሉ። በቅርቡም በዚህ ካውንቲ ውስጥ ካሉ ሁለተኛ ደረጃ ትምህርት ቤቶች መካከል አንዱ የሆነው ኖርዝውድ ሁለተኛ ደረጃ ትምህርት ቤት በመጪው ነሐሴ ለሚጀመረው አዲስ የትምህርት ዘመን የአማርኛ ትምህርትን ለመማር ለሚሹ እንደ ተጨማሪ የትምህርት ክፍለ ጊዜ እንደሚሰጥ አስታውቋል። ምንም እንኳን በዩናይትድ ስቴትስ በከፍተኛ ደረጃ ተቋማት ውስጥ የአማርኛና የግዕዝ ቋንቋ ትምህርቶች ቢሰጡም በሁለተኛ ደረጃ ግን ይህ የመጀመሪያው ነው። ኤደን ገረመው የትምህርት ቤቱን አስተዳደሮች አነጋግራ ተከታዩን አሰናድታለች። በዩናይትድ ስቴትስ እጅግ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልድ ኢትዮጵያውያን ከሚኖሩባቸው አካባቢዎች መካከል ዋነኛው ዋሽንግተን ዲሲና አካባቢው ነው። በተለያዩ ጊዜያቶች የተሰሩ የመደበኛ ጥናቶችም ቁጥራቸው ከሁለት መቶ ሺህ የሚልቁ ኢትዮጵያውያን በእነዚህ አካባቢዎች እንደሚኖሩ ያመላክታሉ። ይህን ተከትሎም ከዓመታት በፊት የግዛቶቹ አስተዳደሮች ተገልጋዮች የአማርኛ ቋንቋ የትርጉምና የጽሁፍ አገልግሎት እንዲያገኙ አድርገው የነበረ ሲሆን ከሳምንታት በፊት ደግሞ በሜሪላንድ ግዛት ውስጥ ካሉ አራጃዎች መካከል አንዱ የሆነው የመንጎመሪ ካውንቲ ኖርዝውድ ሁለተኛ ደረጃ ትምህርት ቤት ለቀጣይ ዓመት የአማርኛ ቋንቋ ትምህርት እንደ ተጨማሪ ክፍለ ጊዜ እንደሚሰጥ አስታውቋል። ጆን ጋሪክ የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ናቸው። ምፒ አማርኛን ጨምሮ ሌሎች በአፍሪካ ቀንድ የሚነገሩ ቋንቋዎችን የሚናገሩ ተማሪዎችና ወላጆች ጋር ነው የምንሰራው። እንደ ትምህርት ቤቱ አስተዳደር አማርኛም ሆነ በአፍሪካ ቀንድ የሚነገሩ ሌሎች ቋንቋ ተናጋሪዎች ጋር አብሬ ስሰራ የታዘብኩት ልጆቹ እዚህ የተወለዱ የመጀመሪያ ትውልድ አልያም ሁለተኛ ትውልድ ሊሆኑ ይችላሉ። ነገር ግን አማርኛ ይናገሩም። ስለዚህ ብዙ ጊዜ የምናየው ከወላጆቻቸው ጋር ለመግባባትና ለመነጋገር የሚያስተረጉምላቸው ታላቅ ወንድም ወይንም ልጅ እንዳለ ነው። ይህ እንግዲህ ይታይሽ ከገዛ ወላጆቻቸው ጋር ለመግባባት ማለት ነው። ይህ ማለት በትምህርት ቤታችንና በትምህርት ስርዓታችን ውስጥ ያለ ተግዳሮት እንደሆነ ነው የተገለጸልኝ። ልጆቹ የቤተሰቦቻቸውን ባህልና ታሪክ ለመማር እድሉ ሊኖራቸው ይገባል። ያ አማርኛ ቋንቋን የማስተማር ሀሳብ የመጀመሩ መነሻ ሊሆን ይችላል። በእርግጥ በአፍሪካ ቀንድ እጅግ ብዙ ቋንቋዎች እንዳሉ እናውቃለን። ነገር ግን ደግሞ አማርኛ ብዙ ተናጋሪዎች እንዳሉትም ተረድተናል። ስለዚህ ከዚያ ነው ጀመር ነው። በዚያ ላይ በትምህርት ቤታችን ውስጥ ከእንግሊዝኛና ከስፓኒሽ ቀጥሎ የሚነገረው ቋንቋም አማርኛ ነው። ስለዚህ ይህንን ቋንቋ ማስተማር ተገቢ መሆኑ ግልጽ ነው። የቋንቋ ትምህርቱ ታዲያ የሁለተኛ ደረጃ ተማሪዎቹን ከቤተሰብ ጋር ከማቀራረቡ በተጨማሪም በተማሪዎቹ የከፍተኛ ደረጃ ትምህርት ማመልከቻዎች ላይ ሰፊ ሚና እንደሚኖሩም የኖርዝውድ ትምህርት ቤት ምክትል አስተዳደርና የዓለም ቋንቋ ክፍል አስተባባሪ ላሪክሳ አማዶር ይገልጻሉ። በሁሉም ስደተኛ ማህበረሰብ ውስጥ የመጀመሪያ ትውልድ የሆኑ ልጆች የቤተሰባቸው አስተርጓሚ የመሆን ኃላፊነት ይጣልባቸዋል። በትምህርት ስርዓት ውስጥም ወላጆቻቸው እንግሊዝኛ ሳይችሉ ቀርተው ልጆቹ ለማስረዳት ሲጠሩ እናያለን። ነገር ግን እነዚህ ልጆች የክህሎት እጥረት አለባቸው። ቋንቋውን ሰምተው ቢረዱም የማንበብና የመጻፍ ችግር አለባቸው። ስለዚህ በደንብ የተሟላ የሁለት ቋንቋ ተናጋሪ እንዲሆኑ ስንል ነው ይህንን ትምህርት የጀመር ነው። ይሄ ደግሞ የሜሪላንድ ግዛት ከሚሰጠው የሁለት ቋንቋዎች ምስክር ወረቀት ተጠቃሚ ያደርጋቸዋል። ምንም እንኳን ቋንቋውን ባይማሩም ሁለቱንም ቋንቋዎች ማዳመጥ፣ መናገር፣ ማንበብና መጻፍ ከቻሉ የሁለተኛ ደረጃ መልቀቂያ ዲፕሎማቸው ላይ ይንጸባረቃል። ያ ደግሞ ኮሌጅ እንዲገቡ አንድ የሚያግዛቸው ነጥብ ይሆናል ማለት ነው። እኛም ማድረግ የፈለግነው ነው ይህንኑ ነው ለተማሪዎቹ ያንን ማቅለል በአሁን ሰዓት ለቀጣይ ዓመት ተጨማሪ የአማርኛ ክፍለ ጊዜ መማር የሚፈልጉ ተማሪዎችን መመዝገብን ጨምሮ ሌሎች ቅድመ ዝግጅቶች እየተፈጸመ መሆኑንም የትምህርት ቤቱ አስተዳደሮች ገልጸዋል። ይሁን እንጂ ከዚህ ቀደም በሁለተኛ ደረጃ የአማርኛ ትምህርትን የመስጠት ተሞክሮ አለመኖሩ የትምህርቱን እቅድ የመንደፍ ጉዟቸውን አስቸጋሪ ካደረጉባቸው ነገሮች መካከል መሆናቸውንም አማዶርላ ገልጸዋል። አማዶርላ አያይዘውም ነገር ግን አላማቸው ከቋንቋ እውቀት የላቀ ግብ እንዳለውም ያስረዳሉ። Again, like I said, a lot of children of immigrants, they've been born here, a lot of the students that we have. ቅድም እንዳልኩት ብዙዎቹ ስደተኛ ልጆች እዚህ ነው የተወለዱት፣ እናም የወላጆቻቸውን ባህል በትንሹ ቤታቸው ውስጥ ያዩታል፣ ነገር ግን ባህላቸውን በሙሉ አያውቁትም። እኛ ያንን እንዲያገኙ ልናደርጋቸው ነው የምንፈልገው። ይህ ትምህርት ቋንቋን ብቻ ሳይሆን ባህልና ታሪካቸውንም የሚያውቁበት ነው። ምክንያቱም እነዚህ ልጆች አንድ ቀን ተነስተው በአውሮፕላን ተጉዢ ቤተሰቦች የመጡበትን ሀገር ሄጃ ያለው የዘር ሀረጌን አጠናለሁ እንዲሉ ማበረታታት እንሻለን ይህን ትምህርት ተጠቅመን ባህላቸውንና ታሪካቸውን እንዲያውቁና ፍቅር እንዲያዳብሩ ማድረግ እንሻለን። የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ጆን ጓሪክ የሞንጎመሪ ካውንቲ ወይም አውራጃ አስተዳደር እንዲሁም ደግሞ የአካባቢው ኢትዮ ኤርትራውያን ማህበረሰቦችና በሲልቨር ስፕሪንግ የሚገኘው የኢትዮጵያ ማህበረሰብ ቢሮ፣ ሌሎች ግለሰቦችም ለዚህ ልዩ መርሃ ግብር መሳካት እገዛ እያደረጉ መሆኑን ገልጸዋል። ጆን ጋሪክ ይህንን የአማርኛ ቋንቋ ትምህርት ልዩ የሚያደርገውንም ነገር ይገልጻሉ። በዚህ በዩናይትድ ስቴትስ ከቅኝ ግዛት ውጪ የሆኑ የአፍሪካ ቋንቋዎችን የሚያስተምሩ ትምህርት ቤቶች በጣት የሚቆጠሩ ናቸው። ፈረንሳይኛና ስፓኒሽ የሚያስተምሩ ትምህርት ቤቶች አሉን። እነዚህ በአፍሪካ የሚነገሩ ቋንቋዎች ናቸው። ነገር ግን አፍሪካ በቀል የሆኑ አውሮፓዊ ያልሆኑ ቋንቋዎችን የሚያስተምሩት ትምህርት ቤቶች እጅግ ጥቂት ናቸው። በመሆን ዝግጅቶቻችንን ወደ ማጠናቀቁ ተቀርበናል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሙስና በሰው ልጆች ላይ መከራ የሚያስከትል ብርቱ ችግር ነው። እምነትን ያጠፋል፣ ልማትን ያዳክማል በዲሞክራሲያዊ ተቋማት ላይ ሊኖር የሚገባውን እምነትም ይሸረሽራል። እናም የምጣኔ ሀብት እድገትን ያደናቅፋል። በዚህም ሳቢያ የሸቀጦችና የምርት ዋጋ በሚጨምርና፣ ለሕዝብ አገልግሎት ወጪ የሚደረግ ገንዘብ ሲያጥር፣ እናም የተፈጥሮ አካባቢ ውድመት ሲከተል ውሎ አድሮ ለችግር የሚጋለጡት የአገሪቱ ዜጎች ይሆናሉ ሲል ይንደረድራል የዕለቱ ርዕሰ አንቀጽ። አብዛኛው ሰው ስለ ሙስና ሲያስብ ፈጥኖ የሚከሰትለት ጥቅም ለማግኘት ሲባል በልዋጩ የሚሰጥ ጉቦ አሊያም ባለስልጣኖች በሕዝብ ሀብት ላይ የሚያደርሱት ምዝበራ ነው። ይሁን እንጂ ሙስና ማለት አምባገነኖች በግለሰብ ደረጃ ተንደላቀው ለመኖር ሲሉ በሀገር ሀብት ላይ የሚፈጽሙት ዘረፋ ብቻ አይደለም ይልቁንም ከድንበሮቻቸው ክልል ባሻገር ባሉ አመቻቾቻቸው በመታገዝ ጭምር የሚዘረጉት የአስተዳደር ስርዓት ነው ሲሉ የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ሳማንታ ፓወሪ የተናገሩትን ያወሳል። It's about taking advantage of an opaque global financial system to pillage. በዚህ አዲስ መስክ በህቡ በሚንቀሳቀሱ አመቻቾች በመታገዝ በቀላሉ ውስጡን ለማየት የሚያዳግተውን ዓለም አቀፍ የገንዘብ ስርዓት በመጠቀም የሚፈጸም መጠነ ሰፊ ዘረፋ ነው። ይህም ሙስናን ተጠቅሞ በሌሎች ሀገሮች ፖለቲካና በሚያራምዷቸው ፖሊሲዎች ላይ ተጽዕኖ ስለማድረግ፣ ዓለም አቀፍ ደንቦችን ለራስ በሚያመች መልኩ ስለመቅረጽ ና በታላላቅ ተቋማት ላይ ተጽዕኖ ስለማሳደር ነው። በጉልበተኛ ጎረቤት ታግዞ የተመረጠ ሙሰኛ ፖለቲከኛ ስልጣኑን ተጠቅሞ በሁሉም የኢኮኖሚ ዘርፎች ውስጥ ስር የሰደደ የሙስና ስርዓት ይዘረጋል። ያለው የሌትሩስ አንቀጽ አክሎም ለዚያ ያበቁትን ሸሪኮቹንም ብድር ለመክፈል የተለየ እድል እንዲያገኙና አንዳንዴም በሀገሩ ላይ የተወሰነ ቁጥጥር እንዲኖራቸው እስከ ማስቻል ይደርሳል። በውጭ ሀገር የፖለቲካ ጥቅም ለማግኘት ሲባል የሙስና አሰራርን ማጎልበትና ማመቻቸት፣ እንዲሁም መሳሪያ አድርጎ መጠቀም እነዚህ የዘመናዊ ሙስና ባህሪያትና መለያ ገጾች ናቸው ሲሉ የተራድኦ ድርጅቷ አስተዳዳሪ ፓወር የተናገሩትን በመዘርዘር ይተነትናል። በተባበሩት መንግስታት ድርጅት ግምት መሰረት ሙስና ገና በማደግ ላይ ያሉትን ሀገሮች በየዓመቱ አንድ ነጥብ ሀያ ስድስት ትሪሊዮን ዶላር ያስወጣቸዋል። ይህም ለእነኚህ ሀገሮች በየዓመቱ በይፋ ከሚሰጠው የልማት እርዳታ ዘጠኝ እጥፍ የላቀ የገንዘብ መጠን ነው። ርዕሰ አንቀጹ በማያያዝም ዩናይትድ ስቴትስ በምላሹ የሙስናን ዘመናዊ ገጽታዎች ለመጋፈጥ አቀራረቧን እየቀየረች መሆኗን አስመልክቶ ፓወር የተናገሩትን ይጠቅሳል። በመጀመሪያ ደረጃ በሀገሮች ውስጥና ድንበር ተሻጋሪ የሙስና ድርጊቶችን ጨምሮ ለሙስና አመቺ ሁኔታ የሚፈጥሩ እድሎችን መቀነስ እንሻለን። ሁለተኛ፣ ሙስና ተፈጽሞ በሚገኝበትም ጊዜ ውስብስብና ከአንድ አገር በላይ ያካተተን የሙስና መረብ ለማጋለጥ የሚያግዙ መርማሪ ዘገባዎችን የሚያቀርቡ ዓለም አቀፍ የጋዜጠኞች ትስስርን እና የማህበረሰብ አንቂዎችን በገንዘብ መደጎምን ጨምሮ ሙስና ፈጻሚዎች ብርቱ ዋጋ እንዲያስከፍላቸው ማድረግ እንፈልጋለን። በሶስተኛ ደረጃም መልካም ስነ ምግባርንና ታማኝነትን ማበረታታት እንሻለን። በዚህም እውነተኛና ክብር የሚሰጣቸውን የመንግስት ሰራተኞች ሽልማት እንዲያገኙና የግሉ ዘርፍ አመራሮችም ሙስናን ከማባባስ ይልቅ የጸረ ሙስና ጥረቶችን ለማጎልበት የሚያግዙ ውሳኔዎችን እንዲወስዱ እንፈልጋለን። ሙሰኛ ተዋናዮች ስልቶቻቸውንና አካሄዶቻቸውን በየጊዜው ይለዋውጣሉ። በመሆኑም በዚያው ፍጥነት ተከታትሎ ለመከላከልና ስልጣንን ተጠቅሞ የሚፈጸምን አገርን የመመዝበር አሰራር ከስሩ ለመንቀል ለተፈጠረው ለዚህ ታሪካዊ እድል ምላሽ ለመስጠት የሚያስችሉ ስልቶችን እያጠናከርን እንገኛለን። የህዝብ ሀብት ለህዝብ ጥቅም እንዲውል ለማድረግ ቁርጠኛ ከሆኑ ሁሉ ጋር ለመስራትም ተባባሪዎችን እንጋብዛለን ሲሉ የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ዩኤስአይዲ አስተዳዳሪ ሳማንታ ፓወር የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ዝግጅቶቻችንን በዚሁ እናጠቃልላለን። ፕሮግራሙን በማስተናገድ በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ዝግጅቶቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳቸው የቆየሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ አት ቪኦኤ አምሃሪክ፣ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ፣ አለዚያም በዋትሳፕ ቁጥራችን 20225135 05 ከፊቱ የመደመር ምልክትና አንድ በማስቀደም በመልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ነገ በሌሎች ዝግጅቶች እንገናኛለን። ሰላም፣ ደህና ደሩ።